በቅርቡ በኢትዮጵያ ፖለቲካ እየታየ ካለው ለውጥ ጋር ተያይዞ በርከት ያሉ በውጭ ሀገራት ሆነው የፖለቲካ ትግል ያደርጉ የነበሩ ኃይላት ወደ ኢትዮጵያ እየተመለሱ ይገኛሉ። ይህ ሁኔታ በብዙሀን በአዎንታ እየታየ ቢሆንም ስጋት ያላቸው አካላትም አልጠፉም። ሰሞኑን ከመንግስታዊው የትግራይ ቴሌቪዥን ጋር በነበራቸው ቆይታ የተለያዩ ጉዳዮች አንስተው አስተያየት የሰጡት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ ወደ ሀገር የገቡ የፖለቲካ ኃይሎች በህዝብ ላይ ያነጣጠረ ጥቃት ለመፈጸም ጥረት እያደረጉ መሆኑ ተናግረዋል። የደርግ ባለስልጣናት ያው ሀገር ውስጥ የነበሩ ነበሩ፣ ግን በራሳቸው ምክንያት፣ በትግሉ ምክንያት በዋናነት ውጭ የነበሩ የመጡበት አለ። ሌሎች ኃይሎችም አሉ በትግራይ ላይ ያነጣጠረ ማለት የፖለቲካ ስራ ችግር የለውም፣ ግን በህዝብ ላይ ያነጣጠረ የተለያዩ ተጽዕኖዎችም ለመፍጠር በተለየ ጥረት የሚደረግበት ዓመት ነው። ይህ የምክትል ርዕሰ መስተዳድሩ ንግግር ብዙዎች የተለያየ አስተያየት እየሰጡበት ይገኛሉ። በጉዳዩ ላይ ያነጋገርናቸው በባህርዳር ዩኒቨርሲቲ የፖለቲካል ሳይንስ መምህሩ አቶ ቻላቸው ታረቀኝ በዶክተር ደብረጽዮን ገብረ ሚካኤል ሀሳብ አይስማሙም። እንደ ፖለቲካል ሳይንስ ምሁሩ ገለጻ የትኛውም የፖለቲካ ኃይል በሀገሩ የመንቀሳቀስ ፖለቲካዊ ተግባራት የመፈጸም መብቱ ህገ መንግስታዊ ነው ይላሉ። ለአመታት ወደ ሀገር እንዳይገቡ ታግደው የነበሩ ኃይሎች ወደ ሀገር መመለሳቸው የለውጡ አንድ አዎንታዊ ማሳያ መሆኑ የተናገሩት አቶ ቻላቸው ታረቀኝ ጉዳዩ ከዘላቂ ሰላምና ዲሞክራሲ አንጻር ሊታይ ይገባል ባይ ናቸው። ዘላቂ ሰላምን ስታስብ ኢትዮጵያዊ የሆነ ሁሉ በአጠቃላይ በኢትዮጵያ ውስጥ በመጣው ይሄ ፖለቲካ ቢሳተፍ የደርግም ይሆን ድሮ የባለባቱ ስርዓት የንጉሱም ይሆን ኢትዮጵያዊ የሆነ ሁሉ ማለት ነው ይሳተፉ፣ ጉዳት የለውም። በትግራይ ክልል መንግስት በኩል በተደጋጋሚ ከሚነሱ ጉዳዮች መካከል አንዱ የኢትዮጵያ ፌዴራላዊ ስርዓት አደጋ ላይ እየወደቀ ነው፣ ህገ መንግስቱም እየተጣሰ ነው የሚል ይገኝበታል። የትግራይ ክልል ምክትል ርእሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በሰሞኑ ንግግራቸው የፌዴራል ስርዓቱ አደጋ ላይ ሲወድቅ መንግስታቸው በዝምታ እንደማይመለከት ገልጸዋል። ተገቢ እርምጃ መውሰድም ሊያስከትል ይችላል ማለት ነው። ስለዚህ ስርአቱ የጋራ ነው ብለን ነው ምናምነው። የጋራም ነው ስርአቱ በጋራ መጠባቀም አለበት እንጂ አንዱ ጠያቂ አንዱ መላሽ ህግና ስርዓት አክባሪ ሌላ ህግና ስርዓት እየጣሰ የሚሄድበት ሁኔታ መቀጠል አይችልም። ይህ ትዕግስት ያል ነው። ከዚህ ጋር እያያዛል ማለት ነው። ህገ መንግስት በተደጋጋሚ እየተጣሰ ከሄደ ዝም ብሎ ትዕግስት የሚባል ነገር አይሰራም። ወደ ሌላ እርምጃ የሚያስወስድ ሊሆን ይችላል ማለት ነው። በሌላ በኩል የባህር ዳር ዩኒቨርሲቲው የፖለቲካል ሳይንስ መምህሩ አቶ ቻላቸው ታረቀኝ የዶክተር ደብረጽዮን ንግግር ከኢትዮጵያ ህገ መንግስት ድንጋጌ አንጻር ይመለከቱታል። ህገ መንግስቱ ውስጥ ስለ እርምጃ መውሰድ፣ ስለ ፖለቲካ ስልጣን እንዲህ እያየው ነበረ። አንድ ክልል እርምጃ ሊወስድ የሚችልበት ነገርም የተቀመጠ የለም። ምናልባት እንግዲህ ወይ የፖለቲካ እርምጃ ነው የሚወስዱት፣ የኢኮኖሚ እርምጃ ነው የሚወስዱት፣ ወታደራዊ እርምጃ ነው የሚወስዱት፣ ወይስ ደግሞ እንግዲህ ከፌዴሬሽን መውጣት ነው? ወይስ ያን ደግሞ ከፌዴሬሽን ለመውጣት ራሱ በምክትል ፕሬዚደንቱ ሳይሆን በምክር ቤቱ ነው ከፍተኛ ስልጣን እንዳለው ምክር ቤቱ አልቆ ነው እና ህገ መንግስቱን ሳየውና አጠቃላይ የፖለቲካ ሳይንሱን ስመዝ ነው እንደዛ የሚለውን ብዙም አልስማማበትም። በኢትዮጵያ ያለው የፌዴራል ስርዓትና ህገ መንግስቱ አደጋ ላይ መውደቁ በተደጋጋሚ ከአንድ የፖለቲካ ኃይል ብቻ መሰማቱ በራሱ የተለየ ትርጉም አለው የሚሉት የባህርዳር ዩኒቨርሲቲው የፖለቲካል ሳይንስ መምህሩ አቶ ቻላቸው ታረቀኝ፣ በሳቸው እይታ ስጋቱ ተገቢ ያልሆነ ይሉታል። በትግራይ ክልል በኩል ደግሞ በተለያዩ አጋጣሚዎች የፌዴራል ስርዓቱ አደጋ ላይ ነው የሚሉት ድምጾች ይሰማሉ። ለዲ ደብልዩ ዘገባ ሚሊዮን ስላሴ مع الله